ለቀጣዩ ዘገባ እዚሁ ወደ ስቱዲዮ ወደ አዲሱ ነው የምዞረው። በጎንደር ያለውን ሁኔታ አስመልክቶ እዚያው ያሉ ሰዎችን ለማነጋገር ወዲህ ወዲያ ስት ላይ ይቻሉ አዲሱ ማሻውን እና ምን ላይ ደርሰ ይሆን? ልክ ነው የጎንደር ከተማ ነዋሪ መሆናቸውን የገለጡልኝ አቶ ገዳሙ አንዳርጌን ነው ያናገርኩት። ሶስት ነጥቦች ነው መጀመሪያ ያነሳሁላቸው። አንድ የሰሞኑ የሆኑ የቤት ቃጠሎ ሁኔታ ለምንና እንዴት ተነሳ፣ በቅማንትና በአማራ ብሔረሰብ መካከል ያለው ግጭት ሁኔታ፣ በሱዳንና በኢትዮጵያ መካከል ያለው ድንበር የመካለሉ ጉዳይ በዚህ ላይ እንደ ጎንደር ነዋሪነቶ፣ እስቲ ዝርዝሩን ንገሩኝ ስላቸው፣ በወቀሳ ነው ጀመሩት። የት ነበራችሁ እስከዛሬ እንደማለት እንቀጥል። የዛሬ አራት ሶስት ወር ገደማ ሊሆን በሚችል በመልኩ ጎንደርና ወልቃይት ጸገዴ መካከል ድንበር አካላል ጭቅጭቅ ተነስቶ ብዙ ውዝግብና ብዙ ደም መፋሰሶች ደርሰው በሁለቱም ድንበር መካከል ያሉ ነዋሪዎች ተታኩሰው ሰዎች የሞቱበት ሁኔታ እንደነበረ ይታወሳል። ይህንን በሚመለከት ለማለት የምፈልገው አንድ ነገር አለ። በአሜሪካን ሬዲዮ ድምፅ በኩል ሊደረጉ የሚገባቸው ነገሮች በወቅቱ አልተደረጉም። በሀገር ውስጥ ያለ የአፈጻጸሚ የዚህ ሚዲያ ፈና የተለያዩ ነገሮች በመኖራቸው እንደ አማራጭ ሚዲያ የሚጠቀ የሚጠቀሙ በቪኦኤ እና በጀርመን ድምጽ ሬድዮ ሆኖ እያለ ይህ ሳይዘገብ በታለፉ በእውነቱ ማህበረሰቡ እጅግ እጅግ እጅግ በጣም ትልቅ ቅሬታ የተሰማ መሆኑ ካለስምርበት ማለት አልፈልግም። ቅሬታው እረዳለሁ፣ በግሌ የመስሪያ ቤቴ ባልደረቦችም ራሱ ቪኦኤም ይረዳል። ግን አንድ ነገር ሆነ ተብሎ ወዲያው የሚሰራ ነገር አይደለም። እኛ ጋር መረጃ እንፈልጋለን። በመንግስት በኩል ወይም ከፖሊሱ ክፍል መረጋገጫ ማግኘት እንፈልጋለን። ያገኘነውን ሁሉ ዝም ብለን አየር ላይ ይዘን አንወጣም እና ቅሬታው በጣም በእውነቱ እንረዳለን። በጣም እናዝናለን በሰዓቱ አለመዘገባችን ዘግይቶም እንስራ ብዬ ነው ወይም ይሰራ ብለን ነውና፣ ዝርዝር ውስጥ ገብተን አንዳንድ ጥያቄ ላንሳ። ታዲያ ጥሩ እሺ፣ እንዴት ነው አሁን ከተማ ውስጥ ወቅታዊ ጉዳይ ያለው? ቅማንቶችና በአማራው መካከል ግጭት ተፈጥሮ የተጎዱ ሰዎች አሉ ይባላል። የሆነ የቤት ቃጠሎም ደግሞ ያደረሰ ጉዳት አለ። መልካም፣ ከሁለት በአንዱ ጥያቄዎች በአንደኛው ላይ ደግሞ ትኩር ወቅታዊ ነው ተብሎ አሁን እየታዩ ያሉ የተነሱ ያሉት እንትኖች ቅማንትና በአማራ ብሔረሰብ መካከል ተነሳ ተብሎ የተከሰተ ደምሶ ችግር ነው። ይሄ በመንግስት ሚዲያዎች ታም ነው በመንግስት ሚዲያዎች ታም ነው ሽፋን ተሰጥት ገለጻ እየተዘረገ ያለበትና ባለስልጣናትም በበኩላቸው በጉዳዩ ዙሪያ በሀገር አቀፍ ደረጃ ሽባግሌ ተመስርቶ ተላልቅ ከፍተኛ የሆኑ ባለስልጣናት ተሳትፎበት እየተሄደበት ያለ ጉዳይ ነው ያለውና፣ ይሄ እውነት ነው የሚያጠራጥር ነገር የለውም ለማለት ፈልግ። የሟቾች ቁጥር ወይም የቆሰሉ ስንት እንደሆኑ የተፈጠረውን ሁኔታ ቢገልጡልን ባለፈው ወደ ጥቅምት ወር መጨረሻ እና ህዳር ወር መጀመሪያ አካባቢ እዚሁ ጎንደር አስራ ሁለት ኪሎ ሜትር አስራ አንድ ኪሎ ሜትር ሽቀት ላይ ተጨባጭ እንዴት ማድረግ ይቻላል ለሚለው ነዋሪዎች አሉ። ሰው በማህበራዊ ኑሮ መስተጋብር አብሮ ነው የሚኖረው። አቶ አዲሱ እና ማውራና ወራንግፍ የሚባል አካባቢ አለ እዚህ ጎንደር አካባቢ ወደ አካላዩ ማለት ነው ሰላሳ እና አስራ አንድ ኪሎ ሜትር ሽቀት አካላይ ላይ የተፈጸመ ነገር ነበረ። ማውራ የሚባል ቦታ ላይ ሰባት ሰዎች በጥይት ተመተው ሞተው እንደተቀበሩ በግልጽ ይታወቃል። ሌላው ከዚሁ አካባቢ ለሁለትና ለሶስት ቀናት ቅማንትና በአማራ ብሔረሰብ መካከል ተነሳ በተነሳ ግጭትና ሰበብ በየቀኑ በፌደራል ፖሊስ መኪኖች እየተጫነ የሚገባ አስከሬን የሚወጣ አስከሬ ቢታይ ነበረ እና ይሄ በትክክል በዓይን እማኝነት የታየ ነገር ነው። እኔ ማይቻል አስክሬኖ ሲወጡ ሲገቡ፣ በዚህ በወይኒ ቤቱ ቃጠሎስ ምንድነ ሁኔታ ውስጥ እሱን ደግሞ ይግለጡልኝ። ባለፈው ሳምንት መጨረሻ ላይ ጎንደር ወይኒ ቤት የእሳት ቃጠሎ ተነስቷል። ስድስት ሰዓት ተኩል በሚሆንበት ሰዓት ላይ ነው የእሳቱ ቃጠሎ የተነሳ ነው። በእሳቱ ቃጠሎ ዙሪያ በመጀመሪያው ቀን በመጀመሪያው ቀን ከጎንደር ወይኒ ቤት ወደ ጎንደር ጤና ሳይንስ ሆስፒታል የሚወስድ መንገድ ተዘግቶ አምቡላንሶች በከፍተኛ ደረጃ በከፍተኛ ፍጥረት ሌላው መንገድ ትራፊክ ዝግ ሆኖ አምቡላንሶች ይህ የተመቱ በጥይት የተቆሰሉ ይህ የተመቱ ሀይለኛ ከከፍተኛ ቁስ ሊደረሰባቸው መለሳያ ቁስ ሊደረሰባቸው ህይወታቸው እዚ ያለፈ ህይወታቸው ከማለፉ በፊት ገብተው መጀመሪያ ደረጃ ሕክምና ማግኘት አለባቸው ተብሎ የሚታሰሩ ሰዎች ወደ ሆስፒታል ገብተዋል። በመጀመሪያው ቀን ሀያ ሰዎች በጥይት ተመተው እንደሞቱ በትክክል እየታወቀና እየተረጋገጠ ነው። ያስነሳው አቶ ገዳሙ ቀጥሎ ተነሳ ተብሎ የሚገመተውና የታሰበው ከምድጃ ነው ተብሎ ነበረ መጀመሪያ ተነግሮ የነበረው። በኋላ ላይ ግን ከውስጥ ካሉ ምንጮች በተጨባጭ እንደተረጋገጠውና እንደተነገረው ነዳጅ በጀሪካን ገብቶ ነበር ይባላል። ይህ ጉዳይ የመንግስት እጅ እንዳለበትም ነው የሚታመነውና የሚነገረው። ነዳጅ በጀሪካን ገብቶ ቆይቶ ቀጥሎ ከመነሳቱ በፊት የወይኒ አዛዥ እስረኞቹን በሙሉ ሰብስበው እሳት ሊነሳ ስለሚችል ለራሳችሁና ለብሳችሁ ጥንቃቄ አድርገው የሚል መልእክት አስተላልፈው። ከምን ተነስተው ነው ይሄን ማስጠንቀቂያ የሚሰጡት? እንግዲህ ይሄ ነው ጥርጣሬ ያጫረው እና በዚህ ሂደት ውስጥ ታስረው ካሉት ሰዎች ውስጥ መመታት አለባቸው ተብሎ የሚጠበቁ የፖለቲካ እስረኞች አሉ እና እነዚያንም በዚህ አጋጣሚ ለማስወገድ የተደረገ የመንግስት እጅ አለበት ነው የሚባለው። አሁን እንደሚነገረው ና እንደ በከተማው የከተማ መኖሪያ ህዝብ እንደሚያውቀው አዛዡ ስር ላይ እንደሆኑ ነው የሚታወቁ። እሺ፣ ወይን ቤቱ ለወይን ቤቱ የተሰራ ሌላ ቦታ ስላለ እነኛ እስረኞች ከወይኔ እዚህ ካለው ከተማ መካከል ካለው ወይኔ ቤት ወደ ሌላ እዚሁ አካባቢ ከተዘጋጀላችሁ ውኃ ማጣሪያ ተብሎ በአካባቢ ወደሰብ በሚጠራው ቦታ ላይ ወስደው ነው ያሰፈሯቸው እና በሁለተኛው ቀን እዚያም ላይ እንደገና እሳት ተነስቶ ቶክስ ተካሂዶ ሰላሳ ሰባት ሰዎች ቆስለው ሆስፒታል ገብተዋል። ይህም በግልጽ የሚታወቅ በቃጠሎ ምክንያት የሞቱት ሰዎች መኖራቸው አንድ ነገር ነው። ግን ደግሞ ከቃጠሎ ሌላ ከእስር ቤት ሲያመልጡ ወይም ሲሄዱ ተተኩሶባቸው የሞቱም አሉ ነው ያንን ነው ማረጋገጥ የፈለኩት እና በዚህ በኩል የሰሙት ነገር አለ። በእርግጥ እንዳልከው ነው። በእርግጥ እንደተባለው ይህ ድርጊት መፈጸሙ በትክክል ይታወቃል። እንዲያውም በዚህ ሂደት ውስጥ አንድ ከፍተኛ ባለሀብት የነበሩ ሰው ለማምለጥ ሙከራ ያላደረጉ ግን መወገድ አለባቸው ተብሎ ፖለቲካ ውሳኔ በሚል መልኩ እንዲመጡ ያደረጉ ሰው እንደተገደሉ የሚነገረው በከተማው፣ እና ሲያመልጡ የተመቱም እንዳሉ ነው በእርግጥ ተነሳስ አምስት ቀን ባለፈው ማክሰኞ ትላንት ማለት ነው የአማራ ክልል በአማራ ክልል ሰሜን ጎንደር ዞን የተወሰነ አካባቢ ግጭት ተነስቶ ጸጥታ ችግርም ነበረ ብለው አስተዳዳሪው አቶ ገዱ አንዳርጋቸው ተናግረዋል። እና ይሄን ይሄን የሚመለከት ነው የሰጡት መግለጫ። ይሄ ጉዳይ መኖሩ ጋድ የሚታወቅ ነው ነገሩ ተደርገዋል። ጎንደር ዩኒቨርሲቲ አካባቢም ኦሮሚያ ክልል ተነስቶ ከፍተኛ ግጭትና አለመግባባት ተፈጥሮ እየተገደሉ ያሉ ሰዎች በሙሉ ለፍርድ ሳይቀርቡ ነው፣ ሂደቱ ትክክል አይደለም፣ ህዝቦቻቸው መጠየቃቸው ምክንያት መገደል የለባቸውም በሚል በዩኒቨርሲቲ ውስጥ ተወሰኑ ተማሪዎች እንቅስቃሴ አድርገው በጎንደር ዩኒቨርሲቲ ውስጥ እንዲያውም ከዚህ በፊት ታይቶ በማይታወቅ ሁኔታ ይሄ ዋኪ ቶኪ ሬዲዮ ለጥበቃና ለምት ክፍሎች ታድለው በሁለቱ ዩኒቨርሲቲዎች ጥበቃው ተጠናክሮ እንደቀጠለ እያለ ነው ያለው፣ እና ነገሩ ትክክል ነበረ። አሁን እንደ አስተዳዳሪው ከሆነ ሁኔታው ተረጋግቷል፣ ጸጥታውም ሰፍኗል የሚል መግለጫ ሰጥተዋል። በአሁን ሰዓት እርሶ እዛው ስላሉ አቶ ገዳሙ ጸጥታ አለ፣ ሰላም ሰፍኗል፣ ሰው ተረጋግቷል። በእርግጥ በጎንደር ከተማ ውስጥ ከቃጠለው ቀጥሎ ያው የህዝብ ልብ የመሸፈት በተለያዩ ማህበራዊ በተለያዩ ቦታዎች በቤተ ክርስቲያን፣ በተለያዩ አካባቢዎች የምናየ ሁኔታ ዙሪያ ከነበረው ይዞታ አሁን ትንሽ የመረጋጋት ባህሪ ይታያል ተብሎ ይጠበቃል። ኤኒወይ ጎንደርና መጠማ መካከል ባሉ መንገዶች አካባቢ ግን ትናንትና፣ እንደሚነገረው እንዲያውም ምክትል ጠቅላይ ሚኒስትሩ ተደምቀ መጥተው ማህበረሰቡን አወያይተው የችግሩ መንስኤ ምንድን ነው እና እንፍታዊ የሚል ጥያቄ አቅርበው እንደነበረ ነው ከአካባቢው ዛሬ አምልጠው የመጡ ሹፌሮች የሚናገሩት እና ይህንን ጉዳይ በሚመለከት ማህበረሰቡ እርስዎ እንዲያውም የጉዳዩ ቀስቃሽና ባለቤት ሆኖ ካለቅ ነው በኋላ ለማስታረቅ በመምጣቶ እናዝናለን የሚል መልስ ሰጥተዋቸው እንደሸኙ ነው የሚሰማው። ያለው ዛሬ እና ወደ መተማ የሚሄዱ መኪኖች አጠና ይጫኑ አሉ የተለያዩ ነገሮችን የሚያመለክ ታግተው ነው ያሉት። አንድ አንዳር ሳምንት ሊሆናቸው ነው አሁን ከቆሙ። ቀደም ሲል እንደጠቀስኩት እንግዲህ ምንም እንኳን የቆየም ቢሆን የዚህ የድንበር መካለሉም ጉዳይ ጎንደር አካባቢ ላለው ውጥረት ተጨማሪ ተጨማሪ ሆኗል፣ እና በየቀኑ ሰው ስጋት አለው። መሬታችን፣ ርስታችን ተከልሎ ወደ ሌላ ለባዕድ አገር ሊሰጥ ነው የሚል ነገር፣ ይሄንን በስፋት እንመለስበታለን። ይሄንን የክልሉን ጉዳይ ጥናት ካደረጉ ባለሙያዎች ጋርም እንዋይበታለን። ዋይበታለን እርሶ እዛ እንደ ነዋሪ፣ አቶ ገዳሙ እንዴት ነው የሚያካልሉ ባለስልጣንም መተው እዛ ከተማ ሆቴል ውስጥ ናቸው ይባላልና፣ እንደው በዚህ በኩል የደረሰውት የግል መረጃ አለ። ዛሬ ጉልኮ በሚባል ከፍተኛ ፍርድ ቤት ፊት ለፊት ትናንትና ከ አካባቢ የመጡ ሰዎች አሉ። እነዚህ ሰዎች አረጋውያን፣ ሴቶች፣ ህጻናት ላይ የተሸከሙ የቤት ማወታዎች ናቸው። ባሎቻቸው አሁን በዚህ አጋጣሚ በግርግሩ ሂደት ወደ ጫካ ገብተዋል ነው የሚባለው። ይህንን ተከትሎ ከብቶች አልቀዋል። የጋማ ከብቶች፣ የቀንድ ከብቶች፣ ፍየሎች እና የተለያዩ ነገሮች በተጨማሪም ክምር እህሎች ሁሉ ተጣጥረዋል ነው የሚለኝ። ይህንን የነገረኝ ሰው እና በእርግጥ የመረጋጋት ባህሪ ቢኖርም ቦታውን ለቀው ከመጡት የቅማንት ብሄረ ስራ አባላት እንደሚነገረው ከሆነ መሬቱ ሱዳን ተሰጥቷል። መሬታችንን ባዕድ ሰዎች መጥተው እየሰፈሩበት መሆናቸውን ተረድተናል የሚል ነው የሚሉት። እና አለ ነገሩ አቤቱታ ነው የሚያቀርቡት። አዎ የሚቀርቧቸው ሰዎች ውሃ ለሚያቀርብ፣ ምግብ ለሚያቀርብ ዘኔ ተቀርቦ የሚያነጋግራቸው ሰዎች ይህ ነገር መኖሩን በእማኝነት እየገለጹ ነው የነበረው ዛሬ። መልካም አቶ ገዳሙ አንዳርጌ ከጎንደር በጣም አመሰግኖታለሁ። ሌላ ጊዜ ደግሞ አንዳንድ ሁኔታዎች ካሉ ደውልዬ ማስቸገር አይቀርም። ለአሁኑ እግዚአብሔር ይመስልኝ አመሰግናለሁ። ታዲያ ስለሰጣችሁ ድል አመሰግናለሁ።